የወጣቶች ዓለም እስራኤል ኢራን ውስጥ አንድ የሐማስን ከፍተኛ መሪና በኢራን የሚደገፈውን የሊባኖስ ሄዝቦላ ታጣቂ ቡድን መስራቾች አንዱን ሊባኖስ ውስጥ ከገደለች በኋላ በእስራኤል ላይ ከያቅጣጫው ዛቻዎች ተሰምተዋል። ይህ በተለይም በመካከለኛው ምስራቅ በሚኖሩ ሰዎች ዘንድ ከፍተኛ ስጋት ፈጥሯል። ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች። እስራኤል ከኢራንና አጋሮቿ ሊደርስ ይችላል ያለችውን የበቀል እርምጃ ለመከላከል በዝግጅት ላይ ሳለች፣ የውጭ በተለይም የምዕራባዊ ሀገራት ዜጎቻቸው ሊባኖስን ለቀው እንዲወጡ ይበልጥ አሳስበዋል። በሌላ በኩል ደግሞ የተፈጠረውን ውጥረት ፈርተው አንዳንድ አየር መንገዶች በረራ በማቋረጣቸው የቤሩት አውሮፕላን ማረፊያ በሰዎች ተጨናንቆ ነው የሰነበተው። የተሰጋው አለመከሰቱ በሊባኖስ ለሚኖሩ ኢትዮጵያውያን ትንሽ እፎይታና ለከፋ ቀን እንዲዘጋጁ እድል ሰጥቷቸዋል። ቤሩት የምትኖረው ሰላማዊ ተስፋዬ ወይም ብዙዎች በሚያውቋት መጠሪያ ሰላም ፍካት ኢትዮጵያውያን ስላሉበት ሁኔታ ገልጻልናለች። ወጣቷ የፍካት ለኢትዮጵያ ማህበር አባል እንደመሆኗ ከበርካታ ኢትዮጵያውያን ጋር ግንኙነት አላት። ቤሩት ከሚገኘው የኢትዮጵያ ቆንስላ ጋርም መረጃ ትለዋወጣለች። እግዚአብሔር ይመስገን ከባለፉት ሳምንታቶች በጣም ረጋ ያለ ውስጥ ነው ያለነው የተረጋጋ ነው። ያ ወደ ደቡብ ክልል ወይም ደግሞ ሳይዳ ሱር ወደሚባለው አካባቢ ነው ያለው። በወሬም ደረጃ ሰከን ንብላለው። የጦርነቱም ጌሙን ባይታወቅ ማለት ነው። ባለፈው ሳምንት ለምሳሌ የእስራኤል የጦር አይሮፕላኖች ፕላኖች ቤይሩት ላይ ዝቅ ብለው በረዋል። እንደሱ አይነት ነገር ገጥሟችሁ ያውቃል? ባለፉት ሳምንታቶች የጀት ድምፆች ነበሩ። ያም ግን ለማክሰኞና አይ ቲንክ ሰኞ ማክሰኞ በተከታታዩ ለቀን ነው ከዛ ግን የሉም ጠፍተዋል። እስካሁን ምንም አይነት ድምጾች አልሰማንም። ከተማም ረጋ ብሏል። ያው ፍራቻን ቢኖር ግን ረጋ ብሏል። ጦርነቱም ይመጣል የተባለበት ቀናትም የተቆረጠለት የነበረበት ጊዜያት ነበረ። ያው እንግዲህ አልፈነዋል። የለም እስካሁን ጦርነቱ በተባለው ጊዜ አለመጀመሩ ለመዘጋጀትም እድል ይሰጣችሁ ይመስለኛል። እና ይሁንና ጦርነት ቢጀመር ምንድን ነው ማድረግ የምትችሉት ወይስ ምንድን ነው ያቀዳችሁት? እንዴት ነው ሰው ጋር መረጃውን የምታደርሱት? ያሁን የመረጃ ግሩፖች አሉን የተቋቋሙ፣ እንደዚህ ነገሮችን ሼር የምንተራረግበት አሉ። ሚዲያውን ነው ከፍተኛው፣ ሚዲያውን ነው የምንጠቀመው። በእርግጥ አሉ የሐሰተኛ ሚዲያዎች ዩቱበሮች፣ የተለያዩዎች እኛ ያላየነውን ሆኗል እያሉ ሰዎችንም እህቶቻችንንም ማስደንገጥ የማስፈራራት ወይም ደግሞ ከራሳቸውን ኮንትሮል አድርገው እንዳይሰሩ የሚለቁ ሚዲያዎች አሉ። ከእነሱ ውጭ እንደ ግልም እንደ መንግስትም፣ የኮሚኒቲውም የቆንጸላ ጽሕፈት ቤቱንም ፔጅ በመጠቀም ህዝቡ ማግኘት ይቻላል። ማዳም ቤት ያለው ልጆች እስከ መጨረሻው ድረስ ከማዳሞቻቸው ጋር ሆነው ስራቸውን ጨርሰው ተረጋግተው ነገሮችን አድርገው መሄድ እንዳለባቸው ነው የምናስተላልፈ ያለነው መልእክታችንንም ለከፍተኛ ባለስልጣናት እንጂ የከፋ ነገር ቢገጥም ለኢትዮጵያውያን ሰራተኞች ሀገሪቷን ለቆ መውጣት ከባድ ነው የምትለው ሰላማዊት በአሁኑ ሰዓት ምን እየተደረገ እንደሆነ ገልጻለናለች። ያው የመውጣት እንትኑ የቀነሰ ነው፣ ግን ሌላ ስራዎችን የመስራት ህዝብን የማረጋጋት ችግሩ ቢፈጠር ምን ማድረግ እንዳለብን ጽሕፈት ቤቱም አልተዘጋም፣ ስራውን እየሰራ ነው። አልወጣም ይውጣ ቢባልም ያው እንደ መንግስት ደረጃ እሱም ነበረ የሚባለው ግን አልወጡም። ህዝቡን ኮንትሮል እያደረጉ ነው ያሉት። እኛም በምንጠይቃቸውን ጥያቄ ሳይሰለቹ ነው እየመለሱልን ያሉት። እንደ ህዝብ ኮሚኒኬት እንደምናደርግ የሚለውን ጥያቄ በምንጠይቃቸው መልስ እየመለሱልን ነው። አጫጭር መልስ ያሉት ማለት ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ በዚህ ሳምንት ሐሙስ ለጋዜጠኞች በሰጡት መግለጫ በሊባኖስ ያለው ቀውስ እየተባባሰ ከሄደ በዛ ያሉ ኢትዮጵያውያንን የሚታደግ ኮሚቴ ተዋቅሮ እንቅስቃሴ እየተደረገ መሆኑን መናገራቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። ማቲ አቢሲኒያ በሚል ቅጽል ስሜ ነው እዚህ ቤሩት የምታወቀው ያለን። ሌላው ኢትዮጵያዊ እሱ ባለበት አካባቢ እስካሁን ሰላም ቢሆንም፣ የከፋ ቀን ቢመጣ ግን ሊባኖስን በቀላሉ ጥለን መውጣት አንችልም ይላል። መጀመሪያ እዚህ ሀገርኛ ኤምባሲ የለንም፣ ቆንጸላ ነው ያለን። አንድ ነገር የከፋ ነገር ቢመጣ የኢትዮጵያ ገቨርንመንት ከዚህ የሚያወጣበት አቅም ላይኖረው ይችላል። ሊያወጣንም አይችልም ብዬ ነው የምገምተው። ቆንጽላው ማስታወቂያ ወጥቷል። ኢንፎርሜሽን ነው የሚሰጥሽ ፓስፖርት ወይም ደግሞ ራሳችሁን የሚገልጽ መታወቂያ ሊሆን ይችላል። ማንኛውም ራሳችሁን የሚገልጽ ነገር ማዘጋጀት፣ ልጆች ያላችሁ ምግብ ማዘጋጀት እና በሻንጣ የሚያስፈልጋችሁን ነገሮች ለተወሰነ ቀን የሚበላ ወይ ምናምን፣ እንደዚህ አይነት ነገር ቢፈጠር አዘጋጁ እና እስፔሻሊ፣ ደግሞ እንደዚህ ሰልፍ ባለበት ቦታ ላይ፣ ጦርነት አለ የሚባልበት ቦታ ላይ ባለመገኘት ራሳችሁን ጠብቁ። አደገኛ ሁኔታ ከሆናችሁ ደግሞ በዚህ ስልክ ቁጥር ደውሉ ብሎ ሰፈራ ቆጠር ቁጭ ብሏል የቆንጸላው ቁጭር ኢንፎርሜሽን ተከታተሉ ዜና ምናምን እንጂ ያን ያለ ዘለለ እንደዚህ እናደረግላቸዋለን። ቢፈጠርም ኢትዮጵያ መንግስት፣ እንደዚህ ለቃችወጡ ወይ ምናምን የሚል መረጃ አይሰጥም። ለማንኛውም ነገሮች እስኪረጋጉ በሚል ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያን ካሉ እንኳን ጠቅም ያለ ገንዘብ ያስፈልጋቸዋል። ማቲ እንደሚለው የኢትዮጵያ አየር መንገድ የበረራውን ዋጋ በእጥፍ ገደማ ጨምሯል። ስፔሻሊ ደግሞ የቲኬት ፕራይስ ኦቨር ነው በጣም በጣም ኦቨር ነው። ዘጠኝ መቶ ምናምን ዶላር ነው አሁን ባለው ሁኔታ ላይ እየተባለ ያለው አሁን ያለንበት ታይም፣ ምናልባት እንደው ማድረግ የሚችለው ነገር ቢኖር ሰፖርት አድርጎ የራሱን ዜጋ ሊያስወጣ ይችላሉ። ምናልባት ሙሉ በሙሉ ሸፍን ላይ ይባል ይችላል። ነገር ግን እንደም ኦቨር ነው የቲኬት ዋጋ የጨመረው። በኖርማል ጊዜ የነበረው ከአራት መቶ ሀምሳ እስከ አራት መቶ ሰማኒያ ዶላር ነበረ። ቱ ወይ ኢቨን ገንዘቡ እንኳን ቢኖር የሰው ልጅ ከሀገር ሲወጣ አንዳንድ ነገር ይኖራል ዝም ብሎ ተነስቶ አንድ ሺህ ምናምን ዶላር ያለው ብድግ ብሎ ቲኬት እስኪያቆርጥ አይሄድም ሰው ሀገር ያለ ሰው። ስለዚህ ይሄን ከግምት ውስጥ እንደው ማስገባት ቢቻል እንኳን መልካም ነበረ። በመካከለኛው ምስራቅ ከተፈጠረው ስጋት ጋር በተያያዘ በርካታ አየር መንገዶች አሁንም ድረስ በረራ እንዳቋረጡ ይገኛሉ። አብዛኞቹ እስከሚመጣው ሳምንት መጀመሪያ ድረስ የሰረዙትን በረራ አራዝመዋል። ሊባኖስ ውስጥ የሚኖሩ ህጋዊ የጉዞ ሰነድም ሆነ የስራ ፍቃድ የሌላቸው ኢትዮጵያውያን ቁጥር በውል ባይታወቅም እነሱን ማግኘቱ ችግር እንደማይሆን ሰላማዊት ገልጻልናለች። ከቆንስላውም ሰነድ አልባ ሰዎችን በሚመለከት ተስፋ ሰጪ ነገር አለ ባይ ናት። እነዛን ሰዎች ለማግኘት የሚከብድበት ነገር የለም። የተደራጁ ማህበሮች አሉ፣ ኮሚቴውም አለ። ከዚህ በፊት ሲደረግ እንደነበረው ኮረና ላይ ብዙ ስራዎችን ነበረ ሲሰራ የነበረው ላይ እንደዛ እንዲሆን ህዝቡንም እያነሳሳን ያለ ነው ማለት ነው። ወረቀት ሰነድም፣ ምንም የሌላቸውን ያው ጽህፈት ቤቱ የራሱን ዝግጅት እያደረገ ነው። ጠይቀነዋል። ያንንም መልስ ሰጥቶናል። ትክክለኛው መንገድ ነው እየሄደበት ያለው። ዝም ብሎም እንዳልተቀመጠ ነው የተነገረን ማለት ነው። እንደ የፈረንሳይ ዜና ወኪል መረጃ እስከ ትናንት ሐሙስ ድረስ በእስራኤልና በኢራን በሚደግፈው የሊባኖሱ ሂዝቦላህ ተዋጊዎች መካከል በሚካሄደው ውጊያ ባለፉት አስር ወራት ውስጥ አምስት መቶ ሰባ የሚጠጉ ሰዎች ተገድለዋል። አብዛኞቹ የቡድኑ ተዋጊዎች ናቸው ቢባልም አንድ መቶ አስራ ስምንት ያህሉ ግን ንጹሐን ሰዎች እንደሆኑ ተገልጿል። ስለሆነም ሰዎች ከጦርነት አካባቢ እየተፈናቀሉ ወይም እየሸሹ ነው። በዚህም የተነሳ ሊባኖስ የሚኖሩ የውጭ ዜጎች ከጦርነት ባሻገር አይነት ፈተና ሊገጥማቸው እንደሚችል ማቲ ይገልጾልናል። ለምሳሌ በዛ በደቡብ በኩል የሚሰሩ ልጆች አሉ። እዛ አካባቢ የሚሰሩ ልጆች አሁን ያሉበት ሁኔታ ምንድ ነው? ወረ በድንጋጤ ውስጥ ናቸው። ከዛሬ ነገ ምናምን በሰቀቀል ውስጥ ነው የሚኖሩት። በዛ በሳውዝ በኩል ያለው የሚኖረው ህዝብ ጦርነት በሚኖር ሰዓት ወደዚህ ነው ተገልብጦ የሚመጣው። ወደዚህ ተገልብጦ በሚመጣበት ሰዓት ለምሳሌ አንዳንድ ቦታዎች ላይ ከቤት ኪራይ ማስለቀቅ ሊኖር ይችላል። አንቺ ሁለተኛ እዚህ ሀገር መጤ ዜጋ ለስራ ነው የመጣሽ። ቤት ተከራይተሽ ምናምን ስኖሪ ዜጋው በጦርነት ተቸግሮ ሲመጣ አንቺ ቢያስለቀቀሽ ምንም አይነት አማራጭ የለሽም። ተነስሽ ብድግ ብለሽ ነው የምትወጪው። እንደውም አሁን አንድ ጓደኛ የሚኖርበት አካባቢ አለ። በተለምዶ ጅናህ የሚባል አካባቢ ነው። ከዛ አካባቢ ውጡ እያሉን ነው። ምክንያቱም ከሳውዝ አካባቢ እኛ ዜጎቻችን ሊመጡ ስለሆኑ ባለብ ችግር የተነሳ ብለው እንደነገሯቸው ምናምን ያጫወተኝ ሰላማዊት እንደተናገረችው ውጣ ያሉና ጦርነቱ ይካሄድባቸዋል የተባሉ አካባቢዎች የሚኖሩ ኢትዮጵያውያንን ለማግኘት በማህበራት የተደራጁት ኢትዮጵያውያን በጋራ እየሰሩ ይገኛሉ። ምናልባት ይህንን ዝግጅት የሚከታተሉና የበለጠ መረጃ ማግኘት የሚፈልጉ በሊባኖስ ነዋሪ የሆኑ ኢትዮጵያውያን ይኖራሉና ሰላማዊትን የት ብለው ይፈልጓችሁ ብለናታል። ብዙ ሰው የኔን ስልክ ቁጥሮች ያው ሚዲያ ላይ የተለቀቀ ስለሆነ ከዚህ በፊትም ሰላም ሰላም ወይም ደግሞ ሰላም ፍቃት የሚለውን በዛ ነው የሚያውቁት። ካልሆነ ደግሞ ቲክቶክ ላይ ሰላም ያርሴ ማለች በሚለው ሁሌ ማታ ማታ ላይ ፕሮግራሞችን እያዘጋጀን ነገሮችን ለሰዎች እያስረዳን ያለ ነው። ህዝብን ማረጋጋት ይዘናል። እንዳልኩሽ የተለያዩ ሚዲያዎች የሚያስፈራራ በጣም የሚሰቀጥጥ ዜና ከተለያየ ቦታ እየመጣላቸው ሀገሩን ለቀኑ እንውጣ የሚል ከአሰሪዎቻቸው ጋርም ግጭት እየፈጠሩ ያሉ ሰዎች ስላሉ ያንን ለማርገብ እኛም ስራችንን እየሰራንበት ያለ ነው። ይሄ ነው። በተረፈ ደግሞ የኔን አካውንት የሚያውቁ ሼር እየተደራረግ ነው፣ መረጃዎችን እየተቀባበል ነው። ከዛ ባሻገር ግን እኛም ማግኘት እኛ ላይ መድረስ ካልተቻለ በየጊዜው ያሉ አዳዲስ ነገሮች ካሉ ጽህፈት ቤቱ ፔጅ ላይ ስለሚለቀቅ የኮሚኒቲውንም መከታተል ይቻላል ማለት ነው። የመካከለኛው ምስራቅ ቀውስ ወደ ለየለት ጦርነት ቢገባ በሊባኖስ የሚገኙ ኢትዮጵያውያን እጣ ፈንታ ምን ሊሆን እንደሚችል ቀጥሎ ያጠያየቀው የዛሬው የወጣቶች አለም ዝግጅት የእስካሁኑ ነበረ። አዲስ መረጃዎች ሲኖሩን በየጊዜው የምናሳውቃችሁ ይሆናል። ልደት አበበ ነኝ። መልካም የሳምንት መጨረሻ።